ዶክተር ዮናስ ብሩ የቀድሞው የዓለም ባንክ ሉላዊ ምጣኔ ሀብት ንጽጽር ምክትል ስራ አስኪያጅ በቅርቡ ለንባብ ባቀረቡት አንድ መጣጥፎ ላይ የጠቅላይ ሚኒስትር አብይ አህመድ ራዕይ የቮክስዋገን ሞተር ከተገጠመለት ፌራሪ ጋር አነጻጽረውታል። ለምን እንደኛ በጣም አመሰግናለሁኝ እድሉን ስለሰጣኝ። ያ ታይትሉ እንግዲህ በእንግሊዝኛ The prime minister's vision is like a Ferrari driven by a Volkswagen ብዙ ጊዜ ራዕይ ያላቸው አስተሳሰባቸው ትንሽ ሰፋ ያለ ነው። ደግሞም ከፍ ያለ ነገር ላይ ነው የሚያይሉት። ያም ማለት እንግዲህ የኢትዮጵያ ከአሁን በፊት የነበረችበት ገናና በነበረችበት ጊዜ በጣም ታዋቂ በነበረችበት ጊዜ እንዳሁኑ በድህነትና በረሀብ፣ በማንታወቅበት ጊዜ የነበረችበትን አይነት ራዕይ የነበረችበትን ቦታ ብዙ ጊዜ ያነሳል እና ወደዛ መሄድ አለብን ከስተታችን ታርምን በፊት የነበረን አይነት ክብር በዓለም ደረጃ በፊት የነበረን አይነት የኢትዮጵያዊነት እንኮራባት ኢትዮጵያ መገንባት አለብን የሚል አመለካከት ብዙ ጊዜ ይናገራሉ። አንድ በጣም የታወቀ የአሜሪካዊ ኢኮኖሚስት ወደ ሀያ ስድስት መጽሐፍ በላይ የጻፈ ነው፣ ታይለር ኮን ይባላል። ቅርብ ጓደኛዬ ነው። አንድ ጊዜ በብሎምበርግ ላይ ያወጣው አርቲክል ምን ይላል? ብዙ ሰዎች ኢትዮጵያ ለወደፊት በቻይና ኦፍ አፍሪካ ትሆናለች ብለው ይላሉ ኢትዮጵያ ግን ኦሬዲ የቻይና ኦፍ አፍሪካ ነች። ይህ ብሎ የሚጀምር እና የሚያነሳበት እንትኑ ምንድን ነው? አሁን ኢትዮጵያ አስመዘገበች በሚባለው የኢኮኖሚክ ሂደት ወይም ደግሞ እድገት ላይ ሳይሆን ኢትዮጵያ በራሷ የምትኮራ ህዝብ፣ የአገሪቷ የሶሻል ሳይኮሎጂ በጣም ስር የሰደደ ነው። ኢትዮጵያኖች እንደ ቻይና እና እንደ ኢራን ሀገር ነን ብለው አያስቡም። ሲቪላይዜሽን ነን ብለው ነው የሚያስቡት። ያ ደግሞ ትልቁ አንድ አገር ወደ ኢኮኖሚክ ለማደግ በፖለቲካ ለማደግ ከሚያስፈልገው ዋናው መነሻው መሰረቱ እሱ ነው። ስለዚህ ኢትዮጵያ የሚያስፈልጋት ትክክለኛ የኢኮኖሚክ ፖሊሲ መንደት ነው እንጂ የሕዝቡና የሀገሪቷ ሳይኮሎጂ ለዛ የተመቸ ነው ከሚል ነው የተነሳው። አሁን እንግዲህ የፌራሪ ወዘ ቮክስዋገን እንጂን የሚለው ነገር እንዴት መጣ ያልከኝ እንደሆነ ጠቅላይ ሚኒስትሩ በዛ ደረጃ ነው የሚያስቡትን፣ እኔ እስከማየው ድረስ ወይም ምኞታቸው። ሆኖም ግን ያ ምኞት በስትራቴጂነት ተነድፎ ያ ቪዥን ማለት ነው ራዕይ፣ በስትራቴጂነት ተነድፎ እንዴት ኢምፕሊመንት መሆን ይገባዋል የሚለውን ነገር ወደ ታች በምታወርድበት ጊዜ በአሁኑ ጊዜ የምናየው በቂ ስራ ይታይም ያለው ስለሆነም የሚሰሩት ነገሮች አሁን በጣም በቪዥናቸው መሰረት ስትመለከተው ጥቃቅን ነገሮች ናቸው። ስለዚህ አሁን በመሰራት ላይ ያሉት ነገሮች እዛ ከእሳቸው ምኞት ጋር አይሄድም። ስለዚህ የእሳቸው ቪዥን እንደ ፌራሪ ቢሆን የሚነዱ ሞልበት ያለው ግን በቦክስ ዋገን እንጅናው ከሚል የመጣው ከረጅሙ በአጭሩ ለማለት ነው። አሁን ኢትዮጵያ ባለችበት የለውጥ እንቅስቃሴ ጋር በተያያዘ መልኩ የሀገር በቀል ኢኮኖሚ ማሻሻያ ፕሮግራም በሚል ስያሜ የኢኮኖሚክ ሪፎርም ወይም የማሻሻያ ለውጥ ሂደት ጅማሮ ላይ ነው ያሉት። ለዛም የሚሆን ከዓለም ባንክና ከዓለም አቀፍ የገንዘብ ድርጅት አይምኤፍ ተበድረዋል። በተጨማሪም ከሳውዲ መንግስት በተገኙ በጥቅሉ አስር ቢሊዮን በጀት ተመድቦ አስር ቢሊዮንም ተገኝ ተገኝቷል። ይህ ማለት አንድ ለታሰበው ትልቅ ለሆነ የፌራሪ ራዕይ ላለው መሪ ወይም ብዙ የለውጥ ሂደት ለሚያስፈልጋት አገር አንድ በቂ ነው ወይ የአስር ቢሊዮን ሁለትስ የኢኮኖሚክ ሪፎርም ሲባል ምን አይነት የኢኮኖሚ የማሻሻያ ለውጥ ነው ለኢትዮጵያ የሚያስፈልገው? ምን አይነት ስትራቴጂ፣ ምን አይነት ትግበራዎች፣ ምን አይነት የእድገት የመሻሻሉ ሂደትን ቁጥጥሮች ያስፈልጋሉ ይላሉ። በእርሶ አታይ ሆን ያገኘ ነው ወደ አስር ቢሊዮን ብር የሚጠጋ ገንዘብ ሂስቶሪካሊ ወይም ወደ ኋላ ተመለሰ በምትመለከትበት ጊዜ በጣም ብዙ ነው። አንድ በኢትዮጵያ ኢኮኖሚ ደረጃ ያለ ሀገር በእንደዚያ ያህል አግኝተው አያውቅም ካለም አቀፍ ድርጅቶች ለምሳሌ አሁን ከአይሚኤፍ ያገኘ ነው። ድሮይንግ ራይትስ የሚባል ነገር አለ አይሚኤፍ ውስጥ በዛ እየተመጠነ ነው ለሀገሮች የሚሰጠው። ለዛ ከሚገባው ሰባት እጥፍ የሚያክል ነው ማግኘት የተቻለው። በአሁኑ ጊዜ ለኢትዮጵያ የሚሰጠው ከነዚህ ከዓለም አቀፍ ድርጅቶች የሚሰጠው በኢኮኖሚ ላይ የተመሰረተ ሳይሆን በፖለቲካ ላይ የተመሰረተ እርዳታ ነው የሚደረገው። ያንን በአንድ በኩል አስይዝልኝ። በሁለተኛ በኩል ደግሞ የመጣህ እንደሆነ ይሄ ዘጠኝ ወይም አስር ቢሊዮን ብር በቂ ነው ያልክ እንደሆነ ፍጹም በቂ አይደለም። ለምን የሚለው ጋር እንመለስበት። አሁን ያለው ወይም የተነደፈው የሪፎርም ፕላን ከአሁን በፊት ከተደረጉት በጣም የተሻለ ነው በእርግጥ ስለሆነም አንዳንድ ለውጦች ያመጣል የሚል እምነት አለ። አንደኛ ሁለተኛ፣ ይህንን ፕራይቬታይዜሽኑንም ለማድረግ በሚያደርጉት ጥረት ወይንም ደግሞ አንዳንድ ብዙ ሰዎች በጣም ነው ከጊዜው ቀድሞ እየተገፋ ነው ይላሉ። በእኔ አስተሳሰብ እንዲሁም የተገየ ነው ነው የምለው። እነዚህ ክርክሮች ብዙ ሀገር ላይ በናይንቲን ናይንቲ ነው ይህ ክርክር ያለቀው ለአንድ ሀገር ፕራይቬታይዝ ማድረግ ያስፈልገዋል አያስፈልገውም የሚለው በኢኮኖሚ ደረጃ ክርክሮ ያለቀው ይሄ ነው ናይንቲ ናይንቲ ላይ። በእርግጥ አሁንም ቢሆን ይሄ ሶሲዮሎጂስቶች፣ ፖለቲሽያኖች የሚከራከሩባቸው መንገዶች አሉ። እኔ በእነሱን ብዙም አንደኛ ኢኮኖሚስትም ስለሆንኩኝ በኢኮኖሚክ ሎጂክ ወይንም ደግሞ በዛ መሰረት ላይ በሚገነቡት ክርክሮች ወይንም ውይይቶች ላይ እየተመሰረተ ነው የሚል እምነት አለኝ። ሆኖም ግን ትንሽ ወደኋላ መለስ ብለን እንመልከት። የኢትዮጵያን ኤርላይንስን ፕራይቬታይዝ እናደርግ ነው አንዱ ሁለተኛው የቴሌኮሙኒኬሽን ፕራይቬታይዝ ይደረግ ነው። ሶስተኛው ባንኮች ሊበራላይዝ ይደረጉ ነው። ፋይናንሻል ኢንስቲትዩሽኖች በመሰረቱ በዚህ አካባቢ ላይ ያለ ነው። ከዛ ደግሞ ይሄ ኤክስቼንጅ ሬቱም ሊበራላይዝ ይደረግ የሚባል ነው። በእነዚህ ነገሮች ላይ የተመሰረተ ነው በአሁኑ ጊዜ ያለው ሪፎርም ማለት ነው። እነዚህ ሪፎርሞች ብዙ አፍሪካ ሀገር ተካሂደዋል። አንዳንድ የአፍሪካ ሀገሮች አሉ ኤርላይንሳቸው ሰባ ፐርሰንቱ ለፕራይቬት የተሸጠ አንዳንድ አፍሪካ ሀገሮች አሉ። አምሳ አንድ ፐርሰንት ለፕራይቬታይዘርት የሆነ መቶ ፐርሰንት ፕራይቬታይዝ የሆኑም አፍሪካ ሀገሮች አሉ። ባንካቸውን በጣም ሊበራላይዝ ያደረጉ የአፍሪካ ሀገሮች አሉ። ከቢያንስ ቢያንስ ከቱ ታውዘንድ ዋን ቱ ታውዘንድ ሱ አካባቢ ላይ ብዙዎቹ የቴሌኮሙኒኬሽን ሲስተማቸውን ማጆሪቲውን ፕራይቬታይዝ ካደረጉ የቆዩ ብዙ የአፍሪካን ሀገሮች አሉ። እነዚህ እነዚህ ነገሮች የምትመለከትበት ጊዜ ለእነዚህ አፍሪካ ሀገሮች አገልግሏል ወይም ረድቷል ስትል በእርግጥ በደንብ እስከተካሄደ ድረስ በፕራይቬታይዜሽን ብዙ ጥቅም ያመጣል። ግን አፍሪካ አሁን ባለችበት ሁኔታ ላይ ትራንስፎርም ሊያደርገች ይችላል ያልክ እንደሆነ ፍጹም በቂ አይደለም። በተለይም በፕራይቬታይዜሽን ጉዳይ ላይ አንዱ ያለው ስጋት ምናልባት በኢኮኖሚስቶች ዓይን የተለየ ነው። ምክንያቱም ብዙ ጊዜ ኢኮኖሚስቶች ትርፍ ተኮር ላይ እንጂ ሰብኣዊነት ላይ አይተኩሩም ተብሎ የምትተቹበት አንዱ ጉዳይ እሱ ነው። በብርቱ ለምሳሌ አውስትራሊያ ውስጥ የነበረው ክርክር አንዱ በዚህ በፕራይቬታይዜሽን ላይ ቴሌኮሙኒኬሽኑን ወደ ግል ለማዞር የነበረው አንድ የአሜሪካኖች ወይም ሌሎች ውጭ ሀገር ባለሀብቶች ናቸው ኒውዚላንድን መጥተው የሚወስዱት። ሁለተኛ በተለይ ወደ ገጠር አካባቢ ለምነዋሪ ለሆኑ የአውስትራሊያ ዜጎች የቴሌኮሚኒኬሽን ዋጋው ውድ ይሆናል። ምክንያቱም መንግስት ከሆነ እስከዛ ድረስ ሄዶ ቴሌኮሚኒኬሽን መስመር የመዘርጋት ግዴታ አለበት። የግል ባለሀብቶች ከሆኑ ግን ትርፍ ስለማያዋጣቸው ወደዛ ሄዱም እና ግልጋሎቶችም አይዳረሱም የሚል መከራከሪያ ሀሳብ ይዘው ሲነሱ የነበሩ ነበሩ። በእርግጥ ክርክሩ እንዳሉት አብቅተዋል። የኮንሰርቫቲቭ ወግ አጥባቂዎቹ ስልጣን ላይ ስለነበሩ ያበቃ ጉዳይ ነው። ያ ከአፍሪካ ኳያ በዚህ አይነቱ የመከራከሪያ ሀሳብ አያስኬድም ወይ? የሀገሪቱ ሀብት በጥቂት የውጭ ሀገር ባለሀብቶች እጅ ወድቆ የሀገር በቀል የሆነው ባለሀብቶች እንዳያድጉ አያሰጋም ወይ? ወይስ የተወሰኑ የተመረጡ የመንግስት የንግድ ተቋማት ብቻ እየተመረጡ ሊሸጡ ይገባል ይላሉ። ለምሳሌ እንደ ኢትዮጵያ አየር መንገድ የመሳሰሉት በመንግስት እጅ ቀርተው፣ ቴሌኮሚኒኬሽንም እንደዚሁ ከጸጥታ አኳያም እንዲሁ አስጊ ነው በሚል ከብሔራዊ ደህንነት አኳያ ተከራካሪዎች አሉ። በምንም መልኩ ነው የዚህ የፕራይቬታይዜሽን እንደ ኢትዮጵያ ላለ ሀገር መካሄድ አለበት የሚል ሀሳብ አለ። ትርስ የተለያየ መልስ አለው ለነዚህ አሁን ላልከው ነገሮች። በአሁኑ ጊዜ በተለይ ብዙዎቹ የአፍሪካ ሀገሮች ከውጭ ትልልቅ ካፒታሊስቶች መጥተው ኮንትሮል አደረጉት ኢኮኖሚውን ብሎ ለመናገርም በጣም ያዳክታል። ስንት ፐርሰንቱ ኢኮኖሚው ነው በውጭ ሰዎች የተያዘው የሚለውን የተመለከት እንደሆነ በሌላ በኩል ያየኸው እንደሆነ ኢስት ዩሮፒያንስ የምስራቃዊ ኤሮፒያን ሀገሮችን የተመለከክ እንደሆነ የነ ህንድን የተመለከትክ እንደሆነ ኢቨን የላቲን አሜሪካን የሜክሲኮ ምናምን እነዚህ ዴቨሎፒንግ ካንትሪስ የምትላቸው ታዳጊ ሀገሮች የምትላቸውን ያየህ እንደሆነ በየአሜሪካው እና በየኤሮፒያኖቹ ላይ ኑ እኛ ጋር እንደዚህ አይነት ኢንሴንቲቭ ይሰጣችኋለን፣ ኑ እና እኛ ጋር ኢንቨስት አድርጉ ይላሉ። ያ ለሀገሪቱ በጣም ጠቃሚ ነው። ምክንያቱም በተለይ አሁን ድል ድል ኢትዮጵያ አይነት ብዙ ህዝብ በረሃ በችግር ስራ ጥምር በሚቸገርበት ጊዜ የውጭ ሀገር ባለ ሀብት ነው የያዘው ወይም የኢትዮጵያ ባለ ሀብት የሚለው ክርክር ለኤሊቱ ነው እንጂ ያ ስራ ለሚፈልገው ድሀው አይደለም። ያ ስራ የሚፈልገው ድሀ ከነጭ መጥቶ ካምፓኒ ከፍቶ ይቅጠረው፣ ኢትዮጵያዊ ካምፓኒ መጥቶ ቀጥሮ ይቅጠረው፣ ወይንም ደግሞ ከኤዥያ ህንድና ያ ቻይና መጥቶ ካምፓኒ ከፍቶ ይቅጠረው፣ ለሱ ያ ኢሹ አይደለም፣ ያ ችግር አይደለም። በሁለተኛ ደረጃ ደግሞ አሁን እንደነ ኮሪያ አይነቶቹን ሀገሮች የተመለከት እንደሆነ ስንት ፐርሰንቱ ነው በውጭ ሀገሮች የተያዘው? በተለይ አሁን ኤዥያ ውስጥ ሄድክ እንደሆነ እነ ቬትናም፣ ፊሊፒንስ፣ እነዚህ በጣም ፋስት እያደጉ ያሉት በጣም የውጭ ካፒታል የሚጋብዙ ናቸው። አመቻችተው ለዛም የሚያዘጋጁ ናቸው። እዚህ ላይ እንግዲህ አንዱ ትልቁ ችግር ምንድን ነው? በተለይ በአፍሪካ ላይ ከውጭ የሚመጡትን በሚያመጡበት ጊዜ በኮራፕሽን እስካለ ድረስ ዲስቶርሽን ሊኖር ይችላል። ምንድን ነው ያ የውጭ ካፒታል የሚመጣው በአንድ ቢሊየን መግዛት የሚኖርበትን ወይም ኢንቨስት ማድረግ የሚኖርበትን ወይም ለመንግስት ታክስ መክፈል የሚኖርበትን በዛ ተሻርከው አንድ ቢሊየን መሸጥ የነበረበትን ለአምዳ አምስት መቶ ሺ ተሸጡ። እንደገና ደግሞ ነ ጉቦ ተቀብለው ያ ድርጅት ታክስ የማይከፍልበትን መንገድ ያን ያንን ካደረጉ ሁልጊዜም ጉዳት አለው። እነዛ ነገሮች እስከሌሉ ግን ድረስ ከውጭ የሚመጣ ሀብት በተለይ በአሁኑ ጊዜ ግሎባላይዜሽን በምንልበት ዓለም ላይ ያለው ከውጭ የሚመጣ ሀብት ተለምኖ ነው የሚመጣው። ሌላው ሀገር እኮ እየለመነ ነው የሚያመጣው። እና እንደዛ አይነት ነገሮች የኮራፕሽኑ ማኔጅ እስከተደረገ ድረስ ለአገሪቷ አይጠቅማል እንጂ ይጎዳል የሚል ሀሳብ የለኝም። ሁለተኛም በአሁኑ ጊዜ እንደ ይሁን ቅድም ያነሳቸው ነገሮች አሉ። እንደነ ቴሌኮሚኒኬሽን አይነት ነው ወደ ገጠሩ አይገባም የሚለው። ይህ ችግር ኢትዮጵያ ውስጥ ሚመጣው ምናልባት ከዛሬ አምሳ ዓመት በኋላ ነው። በአሁኑ ጊዜ እነዛ ኢሹዎች አንገብጋቢ አይደሉም። ምክንያቱም ብዙ ጊዜ እነዚህ አሁን ኢትዮጵያን ኤርላይንስም ብንለው የቴሌኮሚኒኬሽኑም ብንለው በብዛት የሚያገለግለው ነው ነው በዚህ ከተማ ውስጥ ያለውን የተማረውን፣ ንግድ ላይ ያለውን እና እንጂ፣ ርቆ ያለው ያን ያህልም ችግር የሚደርስበት አይደለም። አንደኛ። ሁለተኛ ደግሞ ምንድን ነው መንግስት ፓርቶፊት የተወሰነውን ክፍል እስከያዘ ድረስ ለምሳሌ አሁን ሁለት ሶስት አይነት ፕራይቬታይዜሽን ነው ያለው። አንደኛው መንግስት ቁጥጥሩን ይዘው ማኔጅመንቱን ይዘው የውጭ ባለ ሀብቶችን ወይንም ደግሞ አገር ውስጥ ያሉ ባለ ሀብቶችን ሼር እንዲገዛ ያደርጋል ያ እስከሆነ ድረስ አሁንም መንግስት በምን አይነት ሁኔታ እንዴት አይነት ነው የት ቦታ ላይ ይሄ ቴሌኮሙኒኬሽን መስፋፋት እንዳለበት ስቲል የተወሰነ ኮንትሮል ሊኖረው ይችላል። አሁንም ይሄ ኮራፕሽን የሚባለው ነገር እስከሌለ ድረስ እዛ ላይ ነው ፎከስ ማድረግ ያለብን። በቅርቡ ካቀረቧቸው ሀሳቦች ውስጥ ለአፍሪካ እንደዚሁም ኢትዮጵያንም አክሎ የማርሻል ፕላን እንደሚያስፈልግ ሀሳብ አቅርበዋል። ኢኮኖሚውን ወደፊት ለማምጠቅ ካስፈለገ ቀደም ሲል ያድሮ በ አስራ ዘጠኝ አርባ ስምንቱ በሁለተኛ ዓለም ጦርነት በኋላ የአሜሪካኖች የቀይሱትን የኢሮፒያን ሪካቨሪ ፕሮግራም መሰል የሆነ ያስፈልጋል ብለዋል። የዚህ አይነቱ የማርሻል ፕላን በኢትዮጵያ ውስጥ እንዲካሄድ ካስፈለገ በምን መልኩ ነው ቀደም ሲል ከምናውቀው አሜሪካ የአውሮፓን ኢኮኖሚ ለመታደግ ካደረገችው ኢንቨስትመንት አኳያ በእርግጥ አሜሪካ ዞሮ ዞሮ ተጠቃሚ ሆናለች። በዚህኛው ዘዴ በምን መልኩ ነው ማርሻል ፕላን የሚሆነው? ከስያሜውስ አኳያ አገር በቀል ስያሜ ለመስጠትስ ሻሞይ ማርሻል ፕላን ብሎ ያው የውጭ ስለሆነ ከአሜሪካኖች ስለመጣ ምናልባት ከዛም ጀምሮ፣ ሁለተኛ ምን ማለት ነው በኢትዮጵያና በአፍሪካ ደረጃ የማርሻል ፕላን አስፈላጊነቱ ትግበራውስ እንደምን እውን ሊሆን ይችላል ይላሉ። እንግዲህ የሰፋ ያለ ጥያቄ ነው። ዋናው ምንድን ነው ወይ ማርሻል ፕላን? እንግዲህ ስሙ አያጣላም፣ ኮንሴፕቱ ነው። ማርሻል ፕላን በሚል ማቅረብ የፈለኩት ብዙም ሰው በዛ ስም ስለሚያውቀው ነው። ከዛ በኋላ እንግዲህ ማይባል የሚባለው ነገር እሱ ብዙም ችግር አይደለም። ለምንድ ነው ማርሻል ፕላን ያስፈልጋል የሚለው የተመለከት እንደሆነ ኢትዮጵያ ጥሩ ምሳሌ ነው። ከሁለት ሺ ሰባት እና ስምንት ማለት ነው ሁለት ሺ ስምንትን እንበለው ከሁለት ሺ ስምንት ዓመተ ምሕረት ጀምሮ እስከ ሁለት ሺ አስራ ስምንት ድረስ በወልድ ባንክና በአይኤምኤፍ ግምት ኢትዮጵያ በአቨሬጅ ዘጠኝ ነጥብ ዘጠኝ ፐርሰንት አድጋለች ይባላል። ለአስር አመት ማለት ነው። አሁንም ቢሆን ነው ከሰባት ፐርሰንት ጀምሮ እስከ ስምንት ፐርሰንት አድጋለች ፎርሲብል ፊውቸር አት ሊስት ኔክስት ፎር ፋይቭ ይርስ የሚል ግምት የሚሰጡ ሰዎች አሉ። ይህ ትልቅ እድገት ነው፣ ሰፊ እድገት ነው። እንደዛም ሆኖ ግን ከድህነታችን ሊያንፎግቀን አልቻለም። እና ምን ማለት ነው? አሁን ያለንበት ሁኔታ አንድ ሪቻርድ ኔልሰን የሚባል ኢኮኖሚስት ሎው ሌቭል ኢኮሊብሪየም ትራፕ ይለዋል። ምን ማለት ነው? ጥሩ ኤግዛምፕል የሚሆነው ምንድን ነው? አንድ ትልቅ ብዙ የተጫነ ትራክ ጭቃ ውስጥ ገብቶ ተቸንክሯል። ኦር መውጣት አቅቶታል። በጣም ሀይል ያስፈልጋል፣ ከዛ ውስጥ ወይ ገብቶ ወይንም ጎብቶ ለማውጣት። የአፍሪካ ኢኮኖሚ በዛ ደረጃ ላይ ነው ያለው። ሎው ሌቭል ኢኮሊብሪየም ትራፕ ላይ ነው ያለው። ከዛ የሚያወጣው ኃይል እስካልተፈጠረለት ድረስ እስካሁን ድረስ ሀምሳ አመት የወርልድ ባንክ የአይኤምኤፍ የዩናይትድ ኔሽን ዲቨሎፕመንት የዩኤንዲፒ የሚሉት ዲቨሎፕመንት ፕሮግራም የሚሉት በመቶ ቢሊዮኖች የሚቆጠር ገንዘብ አፍራ አፍሰዋል አፍሪካ ላይ ባለፈው ወደ ሀምሳ አመት በለው ደግሞ አንዳንዶች የተሚዘጌት ብሎ ነዛ እንኳን ወጡ ልትል ከአርባ እስከ ሀምሳ አመት ድረስ ከአርባ ስምንት ሰብሳሃራን አፍሪካ ሀገሮች ውስጥ አንድም ከዛ አይነት የዲቨሎፕመንት ችግር ውስጥ ወጥቶ ራሱ ሀይ ሚድል ክላስ ያደረገ የለም። ኤዥያ ውስጥ ብዙ ሀገሮች አርገዋል። ላቲን አሜሪካውን ውስጥ አትሊስት ነው የተወሰኑት እንደዛ አርገዋል። ይሄ ለምንድን ነው የሚለው ራሱን የቻለ ጥያቄ ነው። እሱን ለጊዜው ወደኋላ እናደርግና አሁን ካለንበት ምን አይነት የኢኮኖሚክ ፕላን ነው የሚያስፈልገው። አንድ ጥሩ ኤግዛምፕል ብሰጠህ ምንድን ነው ከናይንቲን ሲክስቲ ጀምረን የወርልድ ባንክ ዳታዎች አሉ። ኢኮኖሚዎች እንዴት እንደሚያድጉ እስከ ሁለት ሺ አስራ ስምንት ያለውን እንደው ትንሽ እንትንስጥ በሺ ዘጠኝ መቶ ስልሳ ዓመተ ምህረት ኢስት ኤዥያ ወይም ደግሞ ምስራቅ ኤዥያ የዓለምን ኢኮኖሚ ሁለት ነጥብ ሶስት ፐርሰንት ነው ኮንትሮል ያደርጉ የነበረው በሺ ዘጠኝ መቶ ስልሳ ዓመተ ምህረት ኢስት ኤዥያ ሁለት ነጥብ ሶስት ፐርሰንት ነበረ የዓለምን ኢኮኖሚ እነሱ የያዙት አፍሪካ ደግሞ ሁለት ነጥብ ሁለት ፐርሰንት ነበር። ኢስት ኤዥያ እና አፍሪካ ተመሳሳይ ነበሩ ማለት ነው። ሳውት ኤዥያ የምትላቸው እነዚህ ህንድ፣ ባንግላዴሽ የመሳሰሉት አንድ ነጥብ ሰባት ፐርሰንት ነበረ የወር የዓለምን የኢኮኖሚክ ሼር ለነሱ የነበራቸው። እንግዲህ ሳውት ኤዥያ ከአፍሪካ በታች ነበር። ኢስት ኤዥያ እና አፍሪካ እኩል ነበሩ፣ ሁለት ነጥብ ሶስት እና ሁለት ነጥብ ሁለት ነበሩ። ይሄ ናይንቲን ስክስቲ ላይ ነው። አሁን በቱ ታውዘንድ ኤይቲን የመጣህ እንደሆነ ኢስት ኤዥያ ከሁለት ነጥብ ሶስት ኢስት ኤዥያ ስልህ ሀብታሞቹን አይጨምርም እነ ኮሪያን እና ጃፓን አይጨምርም። ከሁለት ነጥብ ሶስት አስራ ስድስት ፐርሰንት ገብተዋል። ምን ማለት ነው? ሰባት ጊዜ አድገዋል። ሰባት እጥፍ ሆነዋል። ከሺ ዘጠኝ መቶ ስልሳ እስከ ሁለት ሺ አስራ ስምንት ሳውት ኤሽያ ከአንድ ነጥብ ሰባት ፐርሰንት ተነስተው አራት ነጥብ ደርሰዋል። የእነሱ ደግሞ ሁለት ነጥብ አምስት ጊዜ አድገዋል። በዚህ ከሺ ዘጠኝ መቶ ስልሳ እስከ ሁለት ሺ አስራ ስምንት አፍሪካ ከሁለት ነጥብ ሁለት ወደ ታች ወርዶ ሁለት ነጥብ አንድ ስምንት ማለትም ሶስት ፐርሰንት እንዲሁም ሼር ሉዝ አድርጓል። ታውዜያ ከሱዞታቸው የነበረው አሁን የአፍሪካን ያህል ከሁለት እጥፍ በላይ ሆነዋል። እነዚህ እነዚህ ነገሮች የምንመለከትበት ጊዜ እስካሁን ድረስ ያደረግናቸው ለሀምሳ አመት ያደረግነውን ነገር አርባ ስምንት ሀገሮች ውስጥ የተደረጉ ነገሮች አንዳቸውም ካልሰሩ እንደገና ድሮ ይሰሩ የነበሩትን ነገር እየሰራን አዲስ ነገር ይመጣል ብለን መገመት አንችልም። ስለዚህ አፍሪካ የግድ ማርሻል ፕላን ያስፈልገዋል ከሚል ተነሳሁኝ ማለት ነው። ለዚህ ምክንያቱ አንዱ ትልቅ ችግሩ ምንድን ነው? የህዝብ ፖፒሌሽን ኤክስፕሎዥን ይሉታል ፈረንጆቹ። የህዝብ ቁጥር በጣም መናር ማለት ነው። በሺ ዘጠኝ መቶ ስልሳ አፍሪካ ሰባት ፐርሰንት የዓለምን ፖፕሌሽን እንወክል ነበር። ሰባት ፐርሰንት አሁን አስራ ሶስት ፐርሰንት ነው የምንወክለው። በሀያ ሀምሳ ሀያ ሶስት ፐርሰንት ነው የምንወክለው። በሁለት ሺ አንድ መቶ ከሰላሳ ሶስት ፐርሰንት እስከ አርባ ፐርሰንት እንወክላለን ይባላል። ይሄ እንግዲህ የአፍሪካ ምን ያህል እያደገ እንደሆነ እንገልጽልህ ነው። የዩናይትድ ኔሽን በቅርብ ባደረገው ፕሮጀክሽን አራት የአፍሪካ ሀገሮች ኢትዮጵያ፣ ናይጄሪያ፣ ታንዛኒያ እና ኮንጎ አራቱ የአፍሪካ ሀገሮች ብቻ በሁለት ሺ አንድ መቶ አመተ ምህረት ከጠቅላላ ዩሮፕ ከጠቅላላ ላቲን አሜሪካ በላይ ሕዝብ ይኖራቸዋል። ይህን ያህል ሕዝብ እያደገ ምን ያህል ኢኮኖሚው ማደግ ይኖርበታል? ለዛ ነው ኢትዮጵያ ዘጠኝ ፐርሰንት እያደገች ምንም አይነት ነው በተለይ ወደ ገጠር ስትገባ በተለይ ይሄ ድህነቱ ላይ ያለ እንደሆነ በቂ እድገት እያየን አይደለም የሚባለው። ስለዚህ ከዛ ውጪ ከዛ ውስጥ እንዴት ነው ልንወጣ የምንችለው የተባለ እንደሆነ ወደ ኢትዮጵያ እንምጣ። አሁን ዘጠኝ ቢሊዮን አግኝተናል ተብለዋል። ይሄ ዘጠኝ ቢሊዮን የተወሰነ ነገር ብቻ ነው የሚሰራው በእኔ እምነት ቢያንስ እስከ ሀምሳ ቢሊዮን ድረስ ያስፈልጋታል ከኢንተርናሽናል እርዳታና ከአንዳንድ ሞቢላይዝ ከሚደረጉ ኢንሴንቲቮች ያን አንድ ሀምሳ ቢሊዮን ብር አይነት ዶላር ሞቢላይዝ የሚያደርግ ሀይል ከተገኘ እንደዛ አይነት የኢኮኖሚክ ሪፎርም እሱ ሊረዳ የሚችለውን አይነት የኢኮኖሚክ ሪፎርም በጣም ስር የሰደደ ሰፋ ያለ እስከሆነ ድረስ ብዙ መልታይላተራል ኮርፖሬሽን የሚባሉት እነዚህ የዓለም ትልልቅ ድርጅቶች ደግሞ ራሳቸውን ካፒታል ይዘው መምጣት ይጀምራሉ። እና በዛ ደረጃ ነው መታሰብ ያለበት። እስካሁን ድረስ ባለንበት አይነት ለሀምሳ አመት ለአርባ ስምንት ሀገሮች አንዱንም ያረድ አይነት ሪፎርም እያደረግን እንድቺ ቁንጥብ ቁንጥብ ባለ ነው። ዛሬ ዘጠኝ ቢሊዮን ይሰጡናል። ላስት ታይም አምስት ቢሊዮን ሰጡን። እንትን ማድረግ አንችልም። አንድ ጊዜ ይሄ ሞሜንት መፍጠር የምንችለው ክሪቲካል ማስ የሚባለው በፈረንጆቹ ያን አይነት ሞቢላይዜሽን ያስፈልጋል ከሚል የተነሳ ነው። የዛ አይነቱ ሀምሳ ቢሊዮን ዶላር ሲያህል አግኝቶ በዛ መልክ ማንቀሳቀሱ ያ ገንዘብ ምን ላይ ቢውል ነው ኢኮኖሚውን እንዳሉት ከታች መንጥቆ ወደፊት ሊያራምደው የሚችለው? በምን በምን ዘርፍ ላይ ቢውል ነው? በኢንዱስትሪ መንገድ፣ ጤና፣ ትምህርት በመሳሰሉት በምን ላይ ነው መዋል ያለበት ቅድሚያ እንግዲህ እሱ እራሱን ችሎ ሰፋ ያለ ጥናት ያስፈልገዋል። ግን አሁን ለምሳሌ እንደው ለመጥቀስ ያህል ኢትዮጵያ በአፍሪካ ውስጥ የዋተር ታወር ነች ይባላል። የውሃ ሀብት በጣም ከፍተኛ ያላቸው ከሚባሉት ሀገሮች ውስጥ ነች። በጣም ወንዞች ያሏት ሀገር ነች። ኢሪጌሽን ሲስተም የለንም። ስለዚህ ዝናብ ባቆመ ቁጥር ረሃብ ውስጥ እንገባለን። የፉድ ሴኪሪቲ ማግኘት አልቻልንም። ኢንዱስትሪላይዜሽንን በምንልበት ጊዜ የኤነርጂ ኢሹ አለ እና እንዴት ነው ያ ኤነርጂ ኢንዱስትሪያላይዜሽን ሊደግፍ የሚችል የኤነርጂ ፓወራችንን በአጭር ጊዜ ማስፋፋት የምንችለው የሚል አለ። በእንደዛ አይነት ነው። ግን ወዴት ይውላል የሚለው ራሱን የቻለ ሰፋ ያለ ፕሮግራምና ፕላን ያስፈልገዋል። ግን በኢንዱስትሪ ደረጃ ያስፈልገዋል፣ በአግሪካልቸራል ደረጃ ያስፈልገዋል። ቴክኖሎጂ እንዴት ነው አገሪቷ ውስጥ ሊገባ የሚችለው? ምክንያቱም እንደነ ህንድ፣ እንደነ ቻይና፣ እንደነ ኮሪያ አይነቶች ያደጉት ይሄ ከአመት ከአመት ኢኮኖሚያቸውን የፋይንቲን እያደረጉ አይደለም። የዛሬ ሰላሳ አመት አርባ አመት የት እንደርሳለን ብለው ይነሱና እዛ ለመድረስ ደግሞ ምን ምንድን ነው መደረግ ያለበት፣ ምን ምን መሰረት ነው መጣል ያለብን ይሉ እሱን ከወሰኑ በኋላ አሁኑ ያለን የኢኮኖሚክ ሁኔታ እና ፖሊሲ እንዴት እናዛምደው ከሚል እየተነሱ ነው አሁን ያሉበት ደረጃ ያደረሱት። ስለዚህ እንደዚህ አይነት ሰፋ ያለ የኢኮኖሚክ ቪዥን የምንለውን ወይም የኢኮኖሚክ ድሪም የምንለውን ሌሎቹን በተነሱበት መሰረት መያዝ ይኖርበታል። ግን ትልቁ ጥያቄ ምንድን ነው? ብዙ ሰዎች የሚሉት ይህንን ሀምሳ ቢሊዮን ብር ማን ነው የሚሰጠው የሚል ጥያቄ እየተነሳ ነው። አንዳንድ ሰዎች የሚያነሱት ጥያቄ እሱ ነው። ያ በአሁኑ ጊዜ የአፍሪካ የዚህ የፖፑሌሽን ኤክስፕሎዥን ወይንም ደግሞ የህዝብ ቁጥር መናር መናርም፣ ራሱ በቂ ቃል አይደለም፣ ከዛም የባሰ ነው። ችግሩ የአፍሪካ ብቻ አይደለም፣ ችግሩ የዓለም ችግር እየሆነ መጥተዋል የዓለም ችግር የሚሆንበት ሶስት ዘርፍ አለው። በመጀመሪያ ደረጃ ያልክ እንደሆነ ያው የዚህ የኢሚግሬሽኑ ችግር ነው። በተለይ ለኤሮፕ በጣም ቅርብ ስለሆነ ከአፍሪካ ጋራ፣ በተለይ ለኤሮፕ በጣም ትልቅ ችግር ደርሶበታል። አሁን ደግሞ ከዛም አልፎ ከአፍሪካ በሳውዝ አፍሪካ አድርገው ሳውዝ አሜሪካ ገብተው ከዛ ወደ ላይ ወደ ሜክሲኮ ገብተው በሺህ የሚቆጠሩ አፍሪካን ስደተኞች አሉ አሁን በሳውዝ አሜሪካ ውስጥ ወደ አሜሪካ ለመምጣት የሚፈልጉ ሰው ይህንን የማገድ ፍላጎት አላቸው። ዩሮፒያኖቹ አንድ የተገነዘቡት ነገር ደግሞ ምንድን ነው፣ ሀገራችን ውስጥ ሆነን ጠንካራ የሆነ የኢሚግሬሽን ፖሊሲ ያጡተን እናግዳቸዋለን የሚለው ነገር አይሰራም። ሊሰራ የሚችለው ምንድን ነው እዛው ያሉበት እንዲቀመጡ ካሉበት ተነስተው እንዳይመጡ ምን እናድርግ የሚለው ደረጃ ላይ ነው ያሉት አሁን ለዛ ደግሞ እዛው ያሉበት ሀገር ኢኮኖሚያቸው እንዲሻሻልላቸው ምን እናርግላቸው የሚል ጥያቄ ላይ ነው ይሄን ደግሞ የመርዳታ ወይንም ደግሞ የሃንድ አውት ጥያቄ ሳይሆን የራሳቸው የህልውና ጥያቄ ላይ የመጣ ስላለ አስፈላጊ ሆኖ ያገኙታል ለአፍሪካ አስፈላጊውን ያህል እርዳታ መስጠት ይህ አንደኛው ጥያቄያቸው ነው ኢሚግሬሽን ያልኩ ሁለተኛው ጥያቄ ደግሞ የበሽታ መተላለፍ ነው። በእርግጥ ከአፍሪካ ብቻ አይደለም በሽታ ወደ ዩሮፕና አሜሪካ የሚመጣው ከአሜሪካና ከዩሮፕም ወደ አፍሪካ ይሄዳል። ግን በብዛት ከአፍሪካ አሁን ብዙ አሜሪካ ውስጥ አጥፍተናቸዋል ይሉ የነበሩት በሽታዎች በክትባት በምናምን ቀፍተው ሰላሳ አመት ሀያ አመት ነበሩ የሚባሉት በሽታዎች አሁን እየመጡ ነው። ያ ደግሞ በብዛት ከኢሚግሬሽን ጋራ ነው ነው የሚባለው። በእርግጥ ይሄ ከአፍሪካ ብቻ አይደለም የሚመጣው ከሌላም ቦታ ይመጣል ግን ለነሱ ኢንጀነራል ኢሚግሬሽን በዚህ እየሰፋ በሚመጣበት ጊዜ አሁን የኢቦላ ጥያቄ ነበር፣ የኤድስ ጥያቄ ነበር። ከየትም ይነሳ አንዴ ከተነሳ በኋላ ግን በጣም በቶሎ መስፋፋት ይችላል። ያ የአፍሪካ ወይም የኤዥያ የዜድ ሀገሮች፣ ታዳጊ ሀገሮች ችግር ብቻ ሳይሆን አሁን የኤሮፓያኖቹም የአሜሪካኖቹም ችግር ይሆነባቸው መጥቷል። እንዲህ ምንድን ነው የሚሉት ኢቦላን ነው። በዚህ በትንፋሽ ምናምን ስለማይተላለፍ ስለነበረ በቶሎ መቅጨት ተችሏል፣ ወይም ደግሞ መያዝ ተችሏል። እንደ ኢቦላ አይነት ሌላ በሽታ በትንፋሽ የሚተላለፍ በሳል የሚተላለፍ ቢመጣ ዓለም ኮንትሮል ሊያደርገው የሚችልበት ደረጃ ላይ አይደለም፣ በሆኑ ጊዜ ያለው ነው። ምክንያቱም በጣም ትራቪል ያደርጋል ህዝቡ። ወደ አፍሪካ ብቻ የሚሄድ ስንት አውሮፕላን አለ? በቀን ከአፍሪካ ወደ ውጭ የሚመጣ ስንት አለ? ከኤዥያ ወደ ዩሮፕ አፍሪ አሜሪካ የሚመጣ ከአሜሪካ እና ከዩሮፕም ደግሞ ኤዥያ የሚሄደው በሺዎች የሚቆጠሩ ፍላይቶች ናቸው። በሚሊዮን የሚቆጠር ህዝብ ነው ነው ከአንድ ሀገር አንድ ሀገር የሚተላለፈው ያ ዲዚዜክስ ይሉታል፣ ገና ስሙንም ስለማያውቁት ዲዚዜክስ በዲመ በሚመጣበት ጊዜ የዓለም አሁን ያንን ኮንትሮል ሊያደርግበት የሚችል ደረጃ አይደለም ይላሉ። ኢማጂን፣ አሁን አንድ ነጥብ አንድ ቢሊዮን አፍሪካዊ ነው ያለው። ሁለት ሺህ ሀምሳ ሁለት ነጥብ ሁለት ይሆናል ነው የሚባለው። በትንቲ ዋን ሀንድረድ ወይም ሁለት ሺህ አንድ መቶ ላይ አራት ነጥብ ሶስት ቢሊዮን ይሆናል ነው የሚባለው። እንግዲህ ይህ ግምት ነው። ሊወጣ ይችላል፣ ሊወር ይችላል። ያ ማለት ምንድን ነው? እንደዚህ አይነት በሽታዎች አሁን ነው፣ በጣም ህዝቡ ደግሞ እየተጠቀጠቀ ሲመጣ በሽታ የመተላለፍ እድሉም እየጨመረ ይመጣል። ለዛ ትልቅ ፍራቻ አላቸው። የኢሮፓኖችም ሁሉም ሀገር አፍሪካ የራሱ ፍራቻ እና ችግር ሊኖርበት ይችላል። ምንም እንኳን በፕራዮሪቲ ደረጃ ፍ ያለ ችግር ባይሆንባቸውም፣ ክሉ ይሄ ሁለተኛው ችግር ነው። ሶስተኛው ከድህነት ጋር አብሮ የሚመጣ የቴሮሪዝም መክፈልፈያ ነው የሚሉት ነው። እንግዲህ የቴሮሪዝም ብዙ መጣ የሚባለው ትረኛ ሀገሮች ላይ ነው በብዛት የሚሆነው የሚል ግምገማን ያላቸው ያ ይሄ ነገር ድህነቱን አሁኑኑ ካልተቆጣጠር ነው በስተቀር ይህ የኢንተርናሽናል ቴሮሪዝምን ለመቋቋም የምንችልበት ኃይላችን እየቀነሰ ነው የሚመጣው። ያ ደግሞ በጣም ከቁጥጥር ውጭ ይሆናል። በእነዚህ ምክንያቶች ዩሮፒያኖቹ ወይም አሜሪካኖቹ እነዚህን ነገሮች በፊት ከሚያዩባቸው በተለየ መንገድ ማየት ጀምረዋል። እንግዲህ አንዷ ለዛ ተጠቃሚ ነበር ነው እኛ በአሁኑ ጊዜ ዘጠኝ ቢሊየን ብር ያገኘ ነው። ቅድም እንዳልኩ ክሊር በኢኮኖሚክ መስፈርት ቢሆን ኖሮ ኢትዮጵያ ያህል ገንዘብ ልታገኛ ትችለው ነበር። አሁን ትልቁ ፍራቻቸው ምንድን ነው? ኢትዮጵያ አሁን በዓለም ውስጥ በጣም ስትራቴጂክ የሆነ ጂኦፖለቲካል ስትራቴጂክ ቦታ ላይ ነው ያለችው። ለዛ ነው እነዚህን ነገሮች የምናገኘው። ይሄ ከአውሮፓውያን የሚመጣው እርዳታ በጣም መጨመር ያለበት አንዱ ይሄ ነው። ሁለተኛው ገንዘቡ ሊመጣ የሚችልበት ምንድን ነው? ከአሜሪካ እና ከዩሮፕ እነዚህ መልቲ ላተራል ኮርፖሬሽን ትልልቅ ኮርፖሬሽኖች አፍሪካ ሲመጡ ከአፍሪካ የሚያገኙትን ትርፍ የሀገራቸው መንግስት ይቀርጣቸዋል። ያንን የሚቀርጣቸውን ለአስር አመት ወይንም ለአስራ አምስት አመት ኤግዛምፕሽን እንዲሰጣቸው ኢንሴንቲቭ ለነሱ ሆኖ አፍሪካ ውስጥ እንዲገቡ ለማድረግ ነው። አንዱ እንግዲህ ማርሻል ፕላን ማለት ነው። ሌላው ሶስተኛው ትልቁ በተለይ ለኢትዮጵያ ለኬንያ፣ ለታንዛኒያ፣ ናይጄሪያ ለመሳሰሉት ሀገር በጣም ብዙ ዳያስፖራ አላቸው። በተለይ አሜሪካን ውስጥ እና ብዙ ኢንደስ ሊያደረጉ ይችላሉ። ግን ችግሮች አሉ። በተለይ አሜሪካ ውስጥ ያ ችግር ምንድን ነው? ይሄ የዳያስፖራ ሚዩቹዋል ፋንድ ማቋቋም በጣም ከባድ ነው። በጣም ሬጉሌሽኑ በጣም ጠንካራ ነው። በተለይ ለድሀ ሀገር ሲሆን ለምሳሌ ልጥቀስልህ። የኢትዮጵያን ኤርላይንስን ኢትዮጵያ መንግስት ይሸጣል። አርባ ዘጠኝ ፐርሰንቱ መሸጥ ይፈልጋል። በቃ አሁን አሜሪካ ዳያስፖራ ዳያስፖራ ፈንድ ፑል ፈጥሮ እንግዲህ አስር ሺህም የሚያዋጣ መቶ ሺህም የሚያዋጣ ሚሊዮንም የሚያዋጣ በዚን በሚያዋጣው ልክ ሼር ይኖረዋል እና አንድ ላይ ተሰብስበን ኢትዮጵያን ኤርላይንስ ሀያ ፐርሰንቱን እንግዛ ብንል አንችልም። ይሄ ሬጉሌሽናቸው በጣም ከባድ ነው። ስለዚህ እንደነዚህ አይነቶቹ ሬጉሌሽን ደግሞ ኤግዛምፕሽን የሚሰጡበት መንገድ ካሁን በፊት በብዙ መንገዶች እንደዛ አድርገዋል። እንደነዚህ እነዚህ አይነት ነገሮች ኮንሰርትድ በሆነ ኤፈርት ከተደረጉ እነዚህ ገንዘቦች ሊገኙ ይችላሉ። ታህሳስ ሀያ አንድ ሁለት ሺ አስራ ሁለት በኢትዮጵያ አቆጣጠር ወይም ደግሞ ዲሴምበር ሰላሳ አንድ ሁለት ሺ አስራ ዘጠኝ በፓያን አቆጣጠር የኢትዮጵያ መንግስት ገለልተኛ ብሔራዊ ኢኮኖሚ አማካሪ ምክር ቤት ለማቋቋም ወስኗል። እንደዚሁም እንደናንተ ለመሳሰላች ሰዎቹ አይነት የምጣኔ ሀብት ጠበብት ጥሪ ያቀርበዋል፣ በምክር ቤት አባልነት እንድታግዙ። ከዛ ቀደም ሲል ይህንኑ ተመሳሳይ በሆነ የመጠሪያ ስም የገለልተኛ ብሔራዊ ኢኮኖሚ አማካሪ ምክር ቤት ሶና ፕሮፌሰር ለማ ወልደሰንበት አንድ ላይ ሆናችሁ የዚህ አይነት ምክር ቤት ለኢትዮጵያ ያስፈልጋል በሚል እስከ ጠቅላይ ሚኒስትሩ ቢሮ ድረስ ጸጸፉ ነበር። አሁን ተመሳሳይ ስያሜ ያንኑ ይዞ በጠቅላይ ሚኒስትሩ ቢሮ ጥሪ ቀርቧል። እናንተ በምን መልክ ነው የሚሰራው ከስ ያሜ ባለቤትነቱ አልፎ ያንን እንዳለ ወስደወታል? ከዛ ባሻገርስ ከእናንተ ጋር በመመካከር ነው ከዚህ ላይ የደረሳችሁት? ይሄ የእናንተን ምክር ቤት የሚወክል ነው ወይስ ኢትዮጵያ መንግስት በራሱ ያቆመው ነው? ከእነሱ ጋርስ በምን መልክ ነው ለመስራት እስካሁን እየተነጋገራችሁ ያላችሁት፣ ወይስ ጭራሹንም እንደ ማንኛውም ሰው እናንተም ተጠሪ ናችሁ? እንዴት ለብራራ እንደሚችል ሞክር የኛ ፕሮፌሰር ለማ ወልደ ሰንበትና እኔ የዛሬ አንድ አመት ኦገስት ሁለት ሺ አስራ ስምንት እምረት ማለት ነው። አንድ አመት ከአራት ወር ቀደማ መሆኑ ነው፣ ወይም አምስት ወር አንድ ፕሮፖዛል ጽፈን ነበረ። እንግዲህ ያ የፕሮፖዛሉ ቅድም እንዳልኩ ዋናው መሰረታዊነቱ ምንድን ነው? ሁለት መስመርን ይዘው ነው። አንደኛው ብዙ ያደጉ ሀገሮች ከኤዥያም ይሁን ከላቲን አሜሪካ ያደጉ ሀገሮች የኢኮኖሚ ፖሊሲያቸውን የኢኮኖሚ ቪዥን ወይም ስትራቴጂያቸውን በአገር በቀል በራሳቸው ስኮላሮች እና በዲያስፖራቸው ነው የሚያወጡ የነበረው እና ብዙ በዚህ በዓለም አቀፍ ድርጅቶች ላይ ዲፔንድ አያደርጉም ወይም ደግሞ በእነሱ ላይ የተመሰረተ አይደለም አንደኛው። ሁለተኛው የእኛ አንድ ትልቁ ፍላጎት ምንድን ነበር ለሀገሪቷ በቱ ትወንቲ ፊፍቲ ወይም በሃያ ሺህ ሀምሳ ኢትዮጵያ የት ትደርሳለች የሚለውን ቪዥን መቅረጽ እንፈልጋለን። ያንን ካወጣን በኋላ ዋና ዋና መሰረታዊ የሆኑት በአግሪካልቸር፣ በኢንዱስትሪ፣ በቴክኖሎጂ፣ በፐብሊክ ፖሊሲ በመሳሰሉት ላይ ይሄ ኢንፍራስትራክቸር በእነዚህ ዋና ዋና የኢኮኖሚ አውታር የምትላቸው ነገሮች ላይ ምን ምንድን ናቸው? ያንን እኛ የምናስበውን ቪዥን ወይንም የምናወጣውን ቪዥን እዛ ሊያደርሱን ይችላሉ የምንል መረማመጃችን ምን ምን መሆን አለባቸው የሚለውን ካወጣን በኋላ እነሱን እንዴት ነው አሁን ካለ ፖሊሲ ጋር ማዛመድ የሚቻለው፣ ስትራቴጂው እንዴት ነው መውጣት የሚችለው የሚል ካወጣን በኋላ ያ እንዴት ኢንቨስት ሊደረግ ይችላል የሚለው እንግዲህ ያ ነው ቅድም ጠለቅ ያለ ሰፋ ያለ ሪፎርም አሁን ከሚደረገው ካለው ትንሽ ሰፋ ያለና ተለቅ ያለ ሪፎርም ሊወጣ እንዴት እንደሚችል ለመስራት ነበር እንግዲህ የኛ ፕሮፖዛል። ለዛም ወደ ሰማኒያ የሚሆነው በዓለም ውስጥ ብዙ ኢትዮጵያኖች አሉ። በጣም የሚገርም ነገር፣ እኛም ይሄንን ሪሰርች ስንሰራ የሚያገኘ ያገኘ ነው። ከትልልቅ ዩኒቨርሲቲዎች መምህራን ጀምረው ከዚህ አሜሪካ ከነ ሀርቫርድ፣ ከነ ስታንፎርድ ትልልቅ እንግዲህ ስመ ጥሩ የሚባሉት ገናና ዩኒቨርሲቲዎች ከጃፓን እስከ ኤዥያ እስከ ሳውት አፍሪካ የኢትዮጵያዊ ፕሮፌሰር የሌለበት ቦታ አይነም። በብዛት ደግሞ ብዙ ብዙ ስመ ገናና የኢትዮጵያን ኢኮኖሚስቶች አሉና እነሱን በስምንት ቦታ ከፋፍለን ማለትም በዚህ ቅድም እንዳልኩ በአግሪካልቸር፣ በቴክኖሎጂ፣ በመሳሰሉት አድርገን በዛ ደረጃ ነበር እንግዲህ የኛ ያወጣነው ፕላን። አሁን የወጣው ያው ይኛውም የኤክሮኒክ አድቫይዘሪ ካውንስል ጠቅላይ ሚኒስትሩን ለማማከር ነው። እኛም እንግዲህ ከሌሎች ሀገሮች ተለምዶ በመነሳት እንደዚህ አይነት አድቫይዘሪ ለሚኒስተር ሊሆን አይችልም። ለፋይናንስ ሚኒስተር ወይም ለኢኮኖሚክ ፕላኒንግ ሚኒስተር በዛ ስር ሊሆን አይችልም። ቀጥታ ለፕራይም ሚኒስተሩ ነው ይሄ ነገር አድቫይዝ መስጠት የሚኖርበት። ለዛ ደግሞ የኢትዮጵያ መንግስት የራሱ ኢኮኖሚስቶች፣ የራሱ ኮንሰልታንቶች በዛ ደረጃ የሚያወጡት የኢኮኖሚ ፕላን ሊኖር ይችላል። እኛ ማቅረብ የፈለግነው ደግሞ እስኪ ሌላ አማራጭ ሌላ መልክ ሊኖረው ይሄንን ደግሞ በዚህም ሊታይ ይችላል ብለን ኦልተርኔቲቭ ናው ሌጅ ስፔስ የሚሉት ፈረንጆቹ አማራጭ በማቅረብ ደረጃ ነው። እንግዲህ የእኛ ይሄ ነው ዋናው። አሁን ያለው በእርግጥ የወጣው ምን አይነት ይዘት እንዳለው አላውቅም። አድቨርታይዝ ከተደረገ በኋላ ያየ ነው። አሁን እኔና ፕሮፌሰር ለማ ከመንግስት ባለስልጣኖች ጋር እየተገናኘን ነው። ማለትም እነዚህ ሁለት ሀሳቦች አንድ ናቸው ወይ ወይም ደግሞ ሁለት የተለያዩ ከሆኑ እንዴት ነው ፕላኑ? እሱ ገና ብዙም አልገፋንበትም እና ገና መጀመራችን ስለሆነ ብዙም ጥያቄህን አሁን እንትን ማለት ትንሽ ይቸግረኛል ምክንያቱም የእነሱን ያወጡትን ፕላን ከኛ ጋራ በወደራል አደባልቀው አብሮ ለመስራት ይሁን ወይም ደግሞ የእኛንም ኮንሲደር እያደረጉ በተለየ መልኩ ደግሞ ይሄኛው አሁን ያለው በመሰራት ላይ ያለውን ኢኮኖሚ ሪፎርም እንዴት እናካሂደው የሚለው እንግዲህ እኛ ነው። ከዛ ለየት ያለ ነው። ቀደም ብዬ እንዳልኩት ከአሁን በፊት የነበሩ አይነት ሪፎርሞች በሌላ መልኩ ወይም በሌላ አስተሳሰብ ቢቀርቡ ብዙም ላያርቁን ይችላሉ። ስር መቀል የሆነ ሰፋ ያለ በማለትም በስኮፕም በቤግዝም ያለው አይነት ሪፎርም የኢትዮጵያን አሁን ካለችበት ለው ለብሊካኒክ ትራፕ ከሚባለው ቦታ ዲስሎዝ ሊያደርጋት የሚችል ወይም ደግሞ ከዛ ውስጥ ሊያወጣት የሚችል እንስራ ከሚል ነውና የእነዚህ ሁለት ለብቻ ለብቻ አይቶ ሊሆን ይችላል ወይንም ደግሞ ለማጣመርም ሁለቱን አብረው ለመያዝ ፕላን ሊኖር ይችላል። እሱ ሱ እንግዲህ ቬሪ ኧርሊ ስቴጅ ኦፍ ዲስካሽን ገና ነው። እዚህ ካሉት አምባሳደር ጋራ ንግግር ጀምረናል። በዛ ላይ እንግዲህ ወዴት እንደሚላላ። መልካም ዶክተር ዮናስ ብሩ፣ የቀድሞ የአለም ባንክ ሉላዊ ምጣኔ ሀብት ንጽጽር ምክትል ስራ አስኪያጅ፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እኔን እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.